ስፖርት ጤና ይስጥልኝ እንደምን ሰንብታችኋል የሳምንቱን ዋና ዋና የስፖርት ዘገባ እነሆ በቻይና ሸንጋይ በተካሄደው የ2015 እንደ አውሮፓውያን አቆጣጠር ዓለም አቀፍ የሸንጋይ ማራቶን አትሌቲክስ ውድድር ኬንያዊው አትሌት ፖል ኪፕ ኪፕቹምባ አሸናፊ ሆኗል ትላንት ማለዳ ላይ በተደረገው በዚህ ውድድር ፖል ርቀቱን ጨርሶ የገባበት ሰዓት 2 ሰዓት ከ7 ደቂቃ ከ14 ሰከንድ ነው ያለፈውን ዓመት የርቀቱን ሰዓት በአንድ ደቂቃ ከግማሽ በማሻሻል ያለፈው ዓመት የውድድሩ አሸናፊ ደቡብ አፍሪካዊ ስቲፈን ሞኮካ ሁለት ሰዓት ከሰባት ደቂቃ ከአርባ ሰከንድ በመግባት ሁለተኛ ሆኗል። የ19 ዓመቱ ኢትዮጵያዊ አትሌት ቶላሹራ 2 ሁለት ሰዓት ከ8 ደቂቃ ከ53 ሰከንድ በመግባት ሶስተኛ ሆኖ ውድድሩ ጨርሷል። በሴቶች በተደረገው ተመሳሳይ ውድድር የ31 ዓመቷ ኬንያዊት አትሌት ባለድል ሆናለች ሬል ኔግሮቶ ካ 2 ሰዓት ከ26 ደቂቃ ከ23 ሰከንድ በመግባት፣ ኢትዮጵያዊቷ ለተብርሃን ኃይሌ 2 ሰዓት ከ28 ደቂቃ ከ11 ሰከንድ በመግባት ሁለተኛ ሆናለች። ሁለት ሰዓት ከ33 ደቂቃ ከ57 ሰከንድ በመግባት ሶስተኛ ሆና የጨረሰችው ደግሞ ሌላዋ ኢትዮጵያዊት ራህማ ነች። የቻይና ቤጂንግ የሴቶች ማራቶን ባለፉት አራት ተከታታይ ዓመታት በኢትዮጵያውያን ሴት አትሌቶች ይጠናቀቅ የነበረ ውድድር ነው። ዓለም አቀፍ የአትሌቲክስ ማህበር በያዝነው ወር መጨረሻ በሞናኮ ሊያደርግ በእቅድ ይዞት የነበረውን ታላቅ አመታዊ ዝግጅት ሰርዟል። ይህ አመታዊ ዝግጅት የውድድሩን ምርጥ አትሌቶች ይፋ የሚያደርግበት መድረክ ነበር። የዓለም አቀፍ አትሌቲክስ ማህበር በጉልበት ሰጪ እጽ ሳቢያ ትርምስ ምሱ ከመውጣቱና ባለስልጣናቱ በምርመራ ላይ ከመሆናቸው ጋር ተያይዞ ነው ፕሮግራሙ የተሰረዘው። የማህበሩ ፕሬዚዳንት ይህ የአትሌቲክስ ቤተሰብ ተሰባስቦ ስፖርቱን የሚያከብርበት ወቅት ስላልሆነ ዝግጅቱን ሰርዘነዋል ሲሉ አስታውቀዋል። ማህበሩ አያይዞም የ2015 ምርጥ አትሌቶችን ይፋ አውጥቷል። የ2015 ምርጥ አትሌቶች ሲል ከሰየማቸው አትሌቶች መካከል ማሬ ዲባባ የሴቶች የማራቶን ኮከብ ሲል ሰይሟታል። ከነኚህ ምርጥ አትሌቶች መካከል የ31 ዓመቱ ኬንያዊው አትሌት ኢሉድ ኪፕቻግ ሌላው ተሸላሚ ነው። ኢትዮጵያ በሴቶች እግር ኳስ ለሚቀጥሉት ሁለት ዓመታት ከዋና ዋና ውድድሮች ውጭ ይሆናለች ተባለ። ይህ ምክንያቱ ኃላፊነቱን መወጣት ባልቻለው በኢትዮጵያ እግር ኳስ ፌዴሬሽን እንደሆነ ተነግሯል። ባለፈው ሳምንት ካሜሩን ለምታዘጋጀው የአፍሪካ የሴቶች እግር ኳስ ማጣሪያ ተካፋይ የሆኑ ሀገሮች ድልድል ይፋ ወጥቷል። በማጣሪያ ድልድሉ ከተካተቱት 18 ሀገሮች መካከል ኢትዮጵያ አልተካተተችም። ለዚህም ምክንያቱ ፌዴሬሽኑ ካፍ የላከለትን የተሳትፎ መጠየቂያ ፎርም ሞልቶ ባለመላኩ እንደሆነ ተነግሯል። ያልተወሳሰበና በግልጽ በአፍሪካ እግር ኳስ ማህበር ገጽ ላይ የተቀመጠው ባለ 31 ገጽ የውድድሩ መተዳደሪያ ደንብ በምዕራፍ ስድስት በውድድሩ መካፈል የሚፈልግ ሀገር ውድድሩ ከሚካሄድበት አንድ ዓመት በፊት ባለው አመት እስከ ነሐሴ 25 የአፍሪካ እግር ኳስ ፌዴሬሽን ያዘጋጀውን ፎርም በመሙላት ከማይመለስ 500 የአሜሪካ ዶላር ጋር ማቅረብ አለበት ይላል። በእርግጥ የኢትዮጵያ እግር ኳስ ፌዴሬሽን ይህንን ሳያሟላ ቀርቶ እንደሆነ ለማረጋገጥ ወደ ፌዴሬሽን ደጋግሜ ደውዬ ነበር፣ ምላሽ አላገኘሁም። ጋዜጠኛ ማርታ በላይን ከፊንላንድ ስለ ሁኔታው አናግሬ ነበር። አሁን ባለው ሁኔታ የሴቶች እግር ኳስ አጠቃላይ ሁኔታ በጣም አስጊ ሁኔታ ላይ ነው ያለው ማለት ይቻላል። አንደኛው አስጊ ሁኔታ ላይ የምንልበት ያው ከሀያ ዓመት በታች የሴቶች እግር ኳስ ከዚህ በኋላ ማለት የዓለም ዋንጫ አላለፈም። ስለዚህ ልጆቹ በግል ጥረታቸው ነው እዚህ ድረስ የመጡት እና ዋና ቡድን ሁለት ሺ አስራ ስድስት ላይ አይሳተፍም። ስለዚህ እነዚህ ልጆች ለዋና ቡድን ማገልገል የሚችሉበት ሁኔታ የለም ማለት ነው። ዋና ቡድን ሁለት ሺ አስራ ስድስት ላይ ማይሳተፍበት ደግሞ እንዳልኩሽ ፌዴሬሽኑ መላክ የነበረ የተፈጠረበትን ወይም ደግሞ የተሳትፎ ማረጋገጫ ደብዳቤ ባለመላኩ ነው እና በአጠቃላይ ግን የሴቶች እግር ኳስ አሁን ያለበት ሁኔታ ላይ ልጆቹ በግል ጥረታቸው የጀመሩትን ነገር ያንን እንደ ተቋም ፌዴሬሽኑ ማበረታታት ሲገባው፣ እንደውም እንደ ተቋም ወይም ደግሞ እንደ ሌሎች ተቋማት የሌሎች የእግር ኳስ ፌዴሬሽኖች ለሴቶች እግር ኳስ የሚሰጡትን ትኩረት የኛ ፌዴሬሽን ያው ነፍጓችኋል ማለት ይቻላል። ሌላ ተጨማሪ ነገር ልምንችለ ምንድን ነው ለምሳሌ የዚህ የ2016 የጣ ድልድል ከመውጣታችን በፊት የተላከው ወረቀት ኢትዮጵያ ፉትቦል ፌዴሬሽን ደርሶታል። ነገር ግን የጣ ድልድሉ በሚደረግበት ሰዓት ከኢትዮጵያ እግር ኳስ ፌዴሬሽን ካይሮ ላይ የተወከሉ ግለሰብ ነበሩ። እዛ ካይሮ ላይ አንድ ኢትዮጵያ እግር ኳስ ፌዴሬሽን ተወካይ ተገኝቶ የጣ ድልድሉ በሚወጣበት ሰዓት ላይ የተገኘ ግለሰብ ኢትዮጵያ ተወክሎ ሄዶ ኢትዮጵያ ሴቶች እግር ኳስ ወረቀቱ አለመላኩ በራሱ በጣም ምን ያህል ትኩረት አለመሰጠቱ ነው የሚያሳየው ና የራሳቸው የግል ጥረት ነው ሁሉም ሰው የሚያውቀው ማለት ነው። የእግር ኳስ አፍቃሪ ሰው ያውቃል። የልጆቹ የግል ጥረት ነው። የባርክሌይ ፕሪሚየር ሊግ ባለፉት ቅዳሜና እሑድ ተካሂዷል። ቦርንማውስ በኒውካስል አንድ ለዜሮ በሆነ ውጤት ተረቷል። ሌስተር ሲቲ ዋትፈርድን ሁለት ለአንድ በረታበት ግጥሚያ ወጣቱ ቫርዲ በዘጠኝ ተከታታይ ጨዋታዎች ዘጠኝ ጎሎችን አስቆጥሯል። በፕሪምየር ሊግ ታሪክ የቀድሞው የማንቸስተር ዩናይትድ አጥቂ ቫርኒስተር ሮይ አስር ተከታታይ ጎሎቹን በማስቆጠር ክብረ ወሰኑን በስሙ አድርጓል። ወጣቱ ቫርዲ ይህንን ወሰን በሚቀጥለው ጨዋታ ይቀላቀል ይሆን? በቅርቡ ይታያል። ማንቸስተር ዩናይትድ በኦልትራፎርድ ዌስት ብሮምን ሁለት ለዜሮ አሸንፎ በ24 ነጥብ አራተኛ ደረጃ ላይ ተቀምጧል። ኖርዊች ስዋንዚን አንድ ለዜሮ አሸንፏል። ሰንደርላንድ በስታዲየም ላይት ላይ በሳውዝሃምፕተን አንድ ለዜሮ ተረጥቷል። ዌስትሃም ከኤቨርተን ጋር አንድ ለአንድ በሆነ አቻ ውጤት ተለያይተው በ21 ነጥብ አምስተኛ ደረጃ ላይ ይገኛሉ። ያምናው ባለድል ቼልሲ ጆሴ ሞሪኞ፣ ኮከብ ተጫዋቹ ኤደን ሃዛርድ፣ የመሀል ሜዳው ኢንጂነር ፋብሪጋዝ፣ ነውጠኛው ዲያጎ ኮስታ እንዲሁም ደጋፊውን ጨምሮ በሙዝ ልጣጭ ላይ እየሮጡ እንዳሉ ሁሉ በየሜዳው እየወደቁ መንሸራተቱ ስራቸው አድርገውታል። የትንሹም የትልቁን መቀለጫ ከሆኑ ይኸው 12ኛ ሳምንታቸውን ያዙ። በብሪታንያ ስታዲየም በስቶክ ሲቲ በመሸነፍ በእለቱ ለአንድ ጨዋታ ወደ ስታዲየም ድርሽ እንዳይሉ ገደብ የተጣለባቸው ሞሪኖ ጨዋታቸውን የተከታተሉት በማረፊያ ሆቴል ውስጥ በቴሌቪዥን ነበር። ቡድናቸው ሲረት ተያዩት። በደረጃውም የወራጅ ቀጠናው ከንፈር ላይ ተቀምጠዋል። አስቶን ቪላ ከማንቸስተር ሲቲ ጋር 0 ለ0 አርሰናል ከቶትንሃም አንድ ለአንድ ሊቨርፑል በፓላስ ሁለት ለአንድ ባንፊልድ ተረቷል። የእንግሊዝ ፕሪምየር ሊግን ማንቸስተር ሲቲ ና አርሰናል በኩል 26 ነጥብ ሲመሩት ሌስተር ሲቲ በአንድ 1 ነጥብ ዝቅ ብሎ በ25 ነጥብ ሶስተኛ ነው። ማንቸስተር ዩናይትድ በ24 ነጥብ አራተኛ ነው። ቦርንማውስ፣ ሰንደርላንድ ና አስቶን ቪላ በወራጅ ቀጠና የሚዋዥቁ ቡድኖች ናቸው። የጀርመን ቡንድስ ሊጋ ጨዋታዎች አርብ፣ ቅዳሜና እሁድ ተካሂደዋል። አርብ ዕለት ሃኖቨር ባህርታ 3 ለ1 በሜዳው ተረቷል። ቅዳሜ ዕለት ዶርትመንድ ከሃምቡርግ አንድ ላንድ ተለያይቷል። ሆፍንሃም ከፍራንክፈርት 0 ለ0 ተለያይቷል። ስድስት ጨዋታዎችን በተከታታይ ያሸነፈው ግላድባህ ከኢንጉሽታድ በተመሳሳይ ባዶ ለባዶ በመለያየት ነጥብ ጥሎ ወጥቷል። ባየር ሊቨርኩሰን በሜዳው ኮለንን አስተናግዶ ሁለት ለአንድ ተሸንፏል። በቡንድስሊጋው ሶስተኛ ደረጃ ላይ የሚገኙ ቮልፍስበርግ በማይንዝ ሁለት ለዜሮ ተሸንፏል። የቡንደስሊጋው መሪ ባየር ሙኒክ ከረፍት በፊት ከመረብ አገናኛቸው አራት ጎሎች ስቱትጋርትን አራት ለዜሮ ረጥቷል። ከዚህ ጨዋታ ሶስት ቀናት በፊት ሮብለት በሻምፒዮንስ ሊግ አርሰናልን አምስት ለአንድ ጉድ የሰሩት ባየር ሙኒኮች አርየን ሮበን እና ኮስታ በግማሹ ግማሽ የጨዋታ ጊዜ በአንደኛው ና በ18ኛው ደቂቃ የመጀመሪያውን ና ሁለተኛውን ጎል ሲያስቆጥሩ ሌቫንዶቭስኪ ና ሙለር በሰላሳ ሰባተኛው ና በአርባኛው ደቂቃ ተጨማሪዎቹን ሁለት ጎሎች በማስቆጠር የመጀመሪያው ግማሽ ከማለቁ በፊት የጨዋታውን ሶስት ነጥብ አጠቃለዋል። ባየር ሙኒክ ከ8 ቀናት በፊት ከፍራንክፈርት 0 ለ0 ተለያይቶ ነጥብ ከመጣሉ በስተቀር እስካሁን ያደረገውን 11 ጨዋታ አሸንፏል። ትላንት ቦሩሲያ ዶርትመንት ሻልካን 3 ለዜሮ አሸንፏል። አጉስበርግ በቬደር ብሬመንን ሁለት ለአንድ ረቷል። ቡንዲስ ሊጋውን ባየር ሙኒክ በ34 ነጥብ ሲመራ፣ ቦሩሲያ ዶርትመንት በ29 ነጥብ ይከተላል። ቮልፍስበርግ በ21 ነጥብ ሶስተኛ ነው። አርብ እለት ሃኖቨርን የረታው ሀታና፣ በዶርትመንት ነጥብ የጣለው ሻልካ በእኩል ሀያ ነጥብ አራተኛ ና አምስተኛ ደረጃ ላይ ናቸው። ስቱትጋርድ፣ ሆፍንሃም ና አውግስበርግ እንደ ቅደም ተከተላቸው 16ኛ አስራ ሰባተኛ ና 18ኛ ደረጃ ላይ ይገኛሉ። ሜዳ ቴኒስ የዓለም ቁጥር አንዱ የሜዳ ቴኒስ ንጉስ ኖቫክ ጃኮቪች የዘንድሮውን አስረኛ ድሉን ትላንት ተጎናጽፏል። ጃኮቪች ትላንት በፈረንሳይ ማስተር ተከታታይ የሜዳ ቴኒስ በፍጻሜ ጨዋታ የገጠመው የብሪታንያውን ቁጥር አንድ አንዲ ሙሪን ነበር በግሩም የጨዋታ ብልጫ ስድስት ለሁለት ስድስት ለአራት በሆነ ውጤት ዘጠና ደቂቃ ባልሞላ ጊዜ ውስጥ አሸንፏል። ሰርቢያዊው አስር የማስተር ጨዋታዎችን በአንድ ዓመት ውስጥ በተከታታይ በማሸነፍ የመጀመሪያው ሆኗል። ሁለቱ የቴኒስ ተጫዋቾች አስራ አንድ ጊዜ ተገናኝተው ጃኮቪች ለአስረኛ ጊዜ አሸንፎታል። የሳምንቱ ዋና ዋና የስፖርት ዘገባ ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ከሳምንቱ የስፖርት ዘገባ ጋር አብሬያችሁ የቆየሁት ሀና ደምሴ ነበርኩ። ከለንደን መልካም ሳምንት።